የፌዴራሉ ከፍተኛ ፍርድ ቤት አስረኛ የወንጀል ችሎት በከባድ የሙስና ወንጀል በተጠረጠሩት በሜጀር ጀኔራል ክንፈ ዳኘው ላይ ተጨማሪ ምርመራ ጊዜ ለፖሊስ ፈቀደ። ፍርድ ቤቱ በከፍተኛ የሰብአዊ መብት ጥሰት በተጠረጠሩት በአቶ ተስፋዬ ውርጌ ጉዳይ ላይም ተመሳሳይ ውሳኔ ሰጥቷል። መለስካቸው አመሀ ዝርዝሩን ይዟል። የፌዴራል ፖሊስ መርማሪ ቡድን በሜቴክ የቀድሞ ዋና ዲሬክተር ሜጀር ጀነራል ክንፈ ዳኘው ለጀመረው ምርመራ አሁንም 14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበውን ማመልከቻ ፍርድ ቤቱ ተቀበለው። የፌዴራሉ ከፍተኛ ፍርድ ቤት ፖሊስ ለምርመራ ተጨማሪ ጊዜ እንዲሰጠው ሲያመለክት ባለፈው ቀጠሮ በተፈቀደለት የ14 ቀን የምርመራ ጊዜ ያከናወናቸውን ስራዎች እንዲዘረዝር፣ የቀሩትንም ስራዎች እንዲያሳይ ጠይቋል። በዚሁ መሰረት አከናውኛቸዋለሁ ያላቸውን ከመርከብና ከአይሮፕላን ግዢ እስከ ሕዳሴው ግድብ ግንባታ ግዢና የቁርጥ ሥራ ውሎች እንዲሁም አፈጻጸም ድረስ ያሉትን ጉድለቶችና የጥርጣሬ መነሻዎች ናቸው ያላቸውን ዘርዝሯል። በዚህ ረገድ የቀሩ ሥራዎች ያላቸውንም ለፍርድ ቤቱ አስረድተዋል። የተጠርጣሪ ጠበቆች ፖሊስ ያቀረባቸው ዝርዝሮች ግልጽነት እንደሚጎድላቸው፣ የጥርጣሬ መነሻዎችም ሊሆኑ እንደማይችሉ ተከራክረዋል። ከዚህም ባሻገር ፖሊስ በየጊዜው ተደጋጋሚና ተመሳሳይ ምክንያቶች እያቀረበ ተጨማሪ የምርመራ ጊዜ እየጠየቀ እንደሆነ በማስረዳት ፍርድ ቤቱ የፖሊስን ጥያቄ ውድቅ እንዲያደርግ ማስረጃ ካለው ክስ እንዲመሰረት፣ ያ ካልሆነ በየጊዜው አዲስ ግኝት አለኝ እያለ ተጠርጣሪውን በስር ማቆየት የህግ አግባብ የለውም ሲሉ ተከራክረዋል። ፍርድ ቤቱ ግራቀኙን ክርክር ከመረመረ በኋላ የተጠርጣሪ ጠበቆችን ክርክር ውድቅ አድርጎ ለፖሊስ የአስራ አራት ቀን ተጨማሪ የምርመራ ጊዜ ሰጥቷል። በብሔራዊ መረጃና ደህንነት አገልግሎት የቀድሞ የጸረ ሽብር ግብረ ኃይል መምሪያ ኃላፊ በአቶ ተስፋዬ ኡርጌ ላይም በተመሳሳይ ሁኔታ ፍርድ ቤቱ ለፖሊስ ተጨማሪ የ14 ቀን የምርመራ ጊዜ ፈቅዷል። በዚሁ መሠረት ፍርድ ቤቱ ሁለቱንም መዝገቦች ለታህሳስ ሁለት ቀን 2011 ዓ ም ቀጥረዋል። አቶ ተስፋዬ ኡርጌን ፖሊስ በከባድ የሰብአዊ መብቶች ጥሰት ወንጀልና ምንጩ ባልታወቀ ሀብት በማካበት እንደጠረጥራቸው አይዘነጋም። መለስካቸው አምሃ lamer kadims radio Khadiz, ababa